ሰላም ለእናንተ ይሁኑ። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት አብራችሁን ከቆያችሁ ከምናጋራችሁ ጉዳዮች መካከል ሃይማኖታዊ ስርዓቶች ይኖራሉ። ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ መልዕክታዊ ስነ ስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይሄንን የግልሽቱ ያው እንግዲህ መስጊድ ሄደሽ፣ ቤት ሄደሽ የሃይማኖት ስነ ስርዓት ታከናወን ያለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የተዳራ ጣማሪ ያላችሁ ብዙ አሉ። በቤተሰብ ውስጥ የሰማናት ደራሲና መምህርት ሀውለት ሀመድን ነው። በቅርቡ አሽር ቤት የተሰኘ የረጅነት ትዝታዎቿን የሰነደችበት መጽሐፍ ለአንባቢያን አቅርባለች። ከመጽሐፉ ጋር የተያያዙ ሀሳቦችን በምሽቱ ታጋራናለች። ሌሎችን መሰናዶዎች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩ እመራለሁ። ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን እንድታመሹ አስቀድመን ግብዣችን እናቀርባለን። ወደ ቀዳሚው መሰናዶ እንሻገር። አሽር ቤት በቅርቡ የሙስሊም ኢትዮጵያውያንን የህፃንነት ተማሪ ቤት ተሞክሮ የሰነደ አዲስ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህርት በሆነችው ሀውለት አህመድ የተጻፈው ይሄው መጽሐፍ ባለፈው ቅዳሜ የካቲት 11 2015 ዓም በሀገር ፍቅር ቲያትር ተመርቋል። ስለ መጽሐፉ ይዘትና ስለ አሽር ቤት ትዝታዎች፣ እንዲሁም ተያዥ ጉዳዮች ለመነጋገር ኤደን ገረመው ሀውለት አህመድን ጋብዛለች። በመቀጠል ዝግጅቱ ይቀርባል። ሀውለት አህመድ ስላገኘዎች በጣም ነው የማመሰግነው፣ በአሜሪካ ድምፅ ስም። እስቲ እንግዲህ ለማያውቁሽ ሀውለት አህመድ ማናት? እራስሽን አስታወቂልኝ ትንሽ ስለ እድገትሽ የማያይዘሽ ደግሞ በዛው ብትነግሪኝ ደስ ይለኛል። እኔ ደብራንቶች ነው ያደኩት። መጀመሪያ ድረስ ከሃይስኩል ደብረ ብርሃን ነው ያጠናቀቅኩት። ከዛ በኋላ ጅማ ዩኒቨርሲቲ በመደብ ደርሶኝ እዛ የመጀመሪያ ዲግሪን ጨርሼ የተወሰኑ ጥቂት ዓመታት ከተማርኩ በኋላ ለሁለተኛ ዲግሪ አሜሪካ ሄጄ የነበረ ሚድዌይስ አካባቢ እዛ ማስተርሴን ጨርሼ ተመለስኩኝ ወደ ኢትዮጵያ። ከዛት ደግሞ የተወሰነ ሰራ ሆነ። አሁን ደግሞ ፒኤችዲን እየተማርኩ ነው፣ ውጭ ማለት ነው ማሌዥያ። የሶስተኛ ዲግሪን እያጠናቀቅኩ ነው ያለሁት በአሁኑ ሰዓት፣ አዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት ስኩል ኦፍ ኮሜርስ በመምህርነት እያገለገልኩ ይገኛለሁ ማለት ነው። ሁለት እንግዲህ ወደ አሽር ቤት ከመንደርደራችን በፊት ሰዎች ከዚህ ቀደም አንቺን በተለይ የሚያውቁበት ቦታ ያለና እስቲ አስታውሽልኝ። ብዙዎች እንግዲህ የሚያስታውስ ከሆነ ከአስር ዓመት በፊት ኢትዮጵያ ቴሌቪዥን ብቸኛ የሀገራችን ጣቢያ በነበረ ጊዜ ከአስራ ሁለት እንደዚህ ከአስራ ሶስት ዓመታት በፊት በኢትዮጵያ ቴሌቪዥን አማርኛ ዜና ክፍል ዜና አነብ ነበረ። ያው ዋና ስራዬ መምህርነት ነው። የዛ ኮሌጅ ዩኒቨርስቲ ያስተምራለሁኝ። ከዛ ደግሞ ማታና ቀን ነበር ዜና ማታና ቀን ብቻ ነበር። እዛ ደግሞ አማርኛ ዜና እንደምናመሻቸ ሁለት አመድ ነኝ ካስታወሳችሁኝ ማለት ነው። እንግዲህ ባለፈው ቅዳሜ የካቲት አስራአንድ ሁለት ሺ አስራ አምስት አመተ ምህረት አሽር ቤት የተሰኘ የልጅነት ቁርአን ስትቀሪ በነበረው ወቅት የነበሩትን ትዝታዎችን ያካተተ መጽሐፍ ጽፈሽ ለህትመት ያበቃሹን አስመርቀሻልና የምርቃት ስነስርዓቱ ምን ይመስል ነበር? እንዴት ነበር ለከነሽ የካቲት አስራአንድ ቀን አገር ፍቅር ቲያትር ቤት ትልቁ አዳራሽ አስመርቀናል። የምርቃ ስነስርዓቱ በእውነት ለየት ያለ ነበር። ይህ መጽሐፍ ምርቃም አይመስልም ነበር። ፕሮግራሙንም እራሱ ስናዘጋጀው እራሷ መጽሐፏ የልጅነት ጊዜ ሆኖ ያው የነበረን ስር የምታሳይናት አስቤበት ይሄ ለማሳየት ያንን ለማሳየት መሞከር ሳይሆን ያው የራሴ ህይወት ስለሆነ እሱን ለማሳየት እሱን ስጽፍ ያው ይታያል ማለት ነው እዛው ላይ እና ከዛው ከአሽር ቤቷ ታሪክ ጋር ሊሄድ የሚችል እስኪ ስለ አብሮ በተለይ ሃይማኖት ሃይማኖቶች አብሮ መኖር ይሄ አሁን ተከባብሮ ተቻችሎ ምና የሚለውን ቃል እኔ ብዙም አልወደውም፣ ግን አብሮ የመሆኑ ጉዳይ በደንብ የሚታይበትም ስለሆነ ያንን የሚመጥን ፕሮግራም እንዲኖረን በማድረግ የተለያዩ እንግዶችን ጋብዘን ነበረ። በዚህ ጉዳይ ላይ በደንብ ዲስከስ ሊያደርጉልን የሚችሉ እና ጥሩ ፕሮግራሞች ቀርበው ነበር መድረክ ላይ። እና ሰውም የነበረው ሰው መጽሐፍ መረቃ መሆኑን ራሱ ረስቶት ነበር። አሽር ቤት በኢትዮጵያ ታሪክ ውስጥ እምብዛም በስነ ጽሁፍ ውስጥ ያልተሰነደ ነገር ነው ይዛ የመጣችው። ከዚህ ቀደም አንቺ በፌስቡክ ገጾች ላይ ምትጽፊያቸው የነበሩ ጽሁፎች ነው። የሙስሊም ህጻናትን ተሞክሮ የልጅነት እውነተኛ ተሞክሮችሽን ነው ያካተችበት። እና ሲጀመር አሽር ቤት ማለት ምን ማለት ነው? ይዘቱና ልታስተላልፊ የፈለግሽስ መልእክትስ ምንድን ነው? ለመናገር ሄደን እኔ እንግዲህ በሙያዬ ባንኪንግ እና ፋይናንስ አካውንቲንግ ባለሙያ ነኝ። እና ማለት ትኩረቴም ወደዛ ነው በብዛት። ነገር ግን በአጋጣሚ የሆነ ጊዜ ላይ የሆነ ቦታ ቁጭ ብዬ ነው አስቤ ዝንቤ ማጋራት የጀመርኩት ማለት ነው፣ ፌስቡክ ላይ። እና እዛ ማህበራዊ ትስስር ድረገጽ ላይ በማጋራ ጊዜ በርካታ በቃ ባላሰብኩት መንገድ ማለት ነው። የብዙ ሰው ምላሽ በጣም ገረመኝ እና ስለ ሙስሊም ቁርአን ቤቶች፣ የትምህርት ቤቶች፣ አሽር ቤቶች፣ የተለያዩ ሀሪማዎች ብዙም የተገለጸ ነገር የለም በተለይ የኢትዮጵያው ማለት ነው። እና በሊትሬቸር የተሰነደ ነገር የለውም ያንን የሚያሳይ እና ሰው ምን ያህል እንደዚህ አይነት ነገር ሊያነብ እንደሚፈልግ ገባኝ ማለት ነው እዛ ስጽፍ። ከዛም ውጭ ደግሞ ልጆቼ እኔ ትንንሽ ልጆች አሉኝ እና እነሱ ሲሰሙ የሚሰማቸው ነገር አለ እና በጣም በቃ የሚያሳዩት ሪአክሽን የሚገርም ነው። በቃ ሲደነግጡ አንዳንዴ አፋቸውን ይከፍታሉ፣ አንዳንዴ ዓይናቸውን ያፈጣሉ። ሲስቁ በጣም በቃ የእነሱም ስሜት አለ። እንደገና ደግሞ የወዳጆች የዚህ ማህበራዊ ትስስር ገጽ ላይ ያሉ ወዳጆች የእነሱን ስሜት አይቼ ከዚያ በፍጹም ከዚህ በፊት በደንብ በቃ በስነ ስርዓት እንደዚ ተጽፎ አልበቃም። ያው ሃይማኖታዊ መንፈሳዊ ጉዳዮች ናቸው እንጂ ስለ አሽር ቤቶች በተለይ ስለ ልጆቹ ያኔ የነበርነው ማለት ነው፣ ቁርአን የምንቀራ ልጆች እንዴት ነበር የምንቀራው? ከጓደኞቻችን ጋር የነበረን ግንኙነት ምን ይመስል ነበር? ምክንያቱም ከጠዋት እስከ ማታ አሽር ቤት ነው የምናሳልፈው፣ ትምህርት ካሌለ በስተቀር ማለት፣ ትምህርት በፈረቃ ነው ያኔ። ስለዚህ ጠዋት ተማሪ ከሆንሽ ከሰዓት የት ትገቢያለሽ? አሽር ቤት ትገቢያለሽ ማለት ነው። በጣም ብዙ የሚነገሩ ነገሮች አሉት። አሁን ያስታወስኩትን ነው እንትን በአጭር ባጭሩ ባጭሩ ባጭሩ አርባ ስድስት አካባቢ አድርጌ ያሰፈርኩት ማለት ነው። እንግዲህ እስላማዊ ስነ ጽሁፎች ሲባል ለምሳሌ በትርጉም የተሰጡን የነ ሩሚን የነ ኦመር ሀያመን የተለያዩትን ነገሮች እናውቃለን። ግን አንቺ እንዳልሽው የእስላማዊ ስነ ጽሁፎች በአማርኛ በተለይ የሉም ግን በአማርኛ ተጽፎ ወይም ደግሞ ህዝብ ጋር በሰፊው አልደረሰም እና እንደዛ ሊሆን ያልቻለው ለምንድነው? ት ያለሽ እንደው ደግሞ የሙስሊም ማህበረሰቡም አሁን ያለው ከአንቺ መጽሐፍ ጋር ካለው ፍላጎት ጋር ተያይዘው ምን ማሰብ አለበት? እስቲ ያለሽ። እንግዲህ አሁን አድማጮ ተመልካቾችም እንደሚያውቁት መካከለኛው ምስራቅ እጅግ በጣም በቃ እነዛ ሀገራት ሊትሬቸር በጣም ሪች ነው። እኛ ጋር ብዙ መጽሐፎች በእርግጥ ይተረጉማሉ። በትርጉም ደረጃ ተተርጉሞ ለአንባቢ ይቀርባሉ። የራሳችንን የመጽሐፍ ድክመት ግን አለብን። በራሳችን ስልሽ ያው የሙስሊሙን ብቻ ሳይሆን ሌላው የራሳችንን ታሪክ ሆነ አንዳንድ በተለይ ማለት ነው ሊጠቅሙ የሚችሉ ነገሮች ላይ እዛ ላይ የማተኮር ነገር ትንሽ እጥረት ያለብን ይመስለኛል። እና አንባቢ ሳይኖር ቀርቶ ሳይሆን የሆነ የማንበብ ባህላችን ከሆነ ጊዜ በኋላ እየቀዘቀዘ የመጣበት ጊዜም ያው የምታስተውዩ ነው። በፊት የአንባቢ ችግር አልነበረም። አሁን አሁን እኮ የሜም ጊዜ ሆኗል እኮ ወደ ካጫጭር ጽሁፎችም አንስን በቃ ወደ ሜም የወረድንበት ጊዜ ነው ያለው እና እንደዚህ መጽሐፎችን እንደዚህ ረጃጅም ነገሮችን የማንበብ ነገራችን እየደከመ መጥቷል። ይሄ የማይታበል ጉዳይ ነው። ስለዚህ በተለይ ደግሞ በሙስሊሙ በኩል ስታይ ሊትሬቸር ላይ ትንሽ ጽፎ ለኅብረተሰቡ የማቅረብ ነገር ላይ ትንሽ ደከም የማለት ነገር እንዳለ ታስተውያለሽ። እሺ፣ መቼም እንግዲህ አንቺን አግኘቼ ይህን ጥያቄ ሳልጠይቅ ባልፍ ተመልካችም ቅር የሚለው ይመስለኛልና መጽሐፍሽ ከታተመ በኋላ ከሳምንታት በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በነበረው ችግር የተነሳ የምርቃት ስነስርዓቱን አራዝመሹ ነበረ። ያንን ማድረግ ለምን አስፈለገ? ለምን ማዘግየት መረጥሽ? ከመረቃው ራሱ ፕሮግራም ብነሳልሽ እንደው ቅዳሜ ቀን ሲመረቅ ከደብረ ብርሃን የመጡ ከደብረ ብርሃን እርግ 130 ኪሎ ሜትር ነች። ደብረ ብርሃን በጣም በርካታ የከተማዊ ልጆች ብዙ መጥተዋል ማለት ነው። እና ደብረ ብርሃን ከተማ ላይ የኦርቶዶክስ እምነት ተከታዮች በጣም ይበዛሉ። እና ሙስሊሞች እንግዲኛ በልጅነት ስናድግ የነበር ነው። ብዙ አይደለንም እና ይህ አስተዳደግ ማለት ነው። በዚህ ማህበረሰብ ውስጥ ነው ምንም ልዩነት በሌለበት ሁኔታ ነው ያደግኩት ማለት ሃይማኖታዊ ስርዓቶች ይኖራሉ። ሁላችንም በየራሳችን የምናደርጋቸው ማለት ነው። ክርስቲያኑም የራሱ መልክታዊ ስነስርዓት አለው፣ እኛ ደግሞ የራሳችን አለን። በቃ ይሄንን የግልሽ ነው። ያው እንግዲህ መስጊድ ሄደሽ ቤት ሄደሽ የሃይማኖት ስነስርዓት ታከናውኛለሽ፣ ቤተክርስቲያንም ሄደሽ እንደዛው ማለት ነው። ከዚህ ውጭ ያለው ኑሯችን እጅግ በጣም የተሳሰረ እና የሆነ የማይላቀቅ አይነት ነገር ነው። ለምሳሌ እኛ ቤተሰቦች የኦርቶዶክስ እምነት ተከታይ የተዳር አጣማሪ ያላቸው ብዙ አሉ። በቤተሰብ ውስጥ እንደው ለምሳሌ ሌሎችም እንደዛው ማለት ነው። እና የኛ አኗኗር እጅግ እየተዋሃደ ነው። ለምሳሌ ደብረ ብርሃን፣ ያ እንግዲህ እድገት ነው። ሁሉም ሰው እድገቱን ነው የሚመስለው። እኔ እድገቴን ነው የምመስለው። ስለዚህ የኦርቶዶክስ እምነት ተከታይ ጓደኞች አሉ፣ ቤተሰቦች አሉኝ፣ ጎረቤት አለኝ፣ የስራ ባልደረብ፣ በቃ ሁሉም በዙሪያዬ በሙሉ የእምነቱ ተከታዮች በቃ በዙሪያ ያሉ በህይወቴ ውስጥ በጣም ትልልቅ ሰፊ ቦታ ያላቸው ብዙ ሰዎች አሉ እና እነሱ እንግዲህ አሁን ስለጠየቅሽኝ ያለውን ነገር ያው ስለማስታውስ ምናምን ነው እንጂ እነሱና እኛ እያልኩ እራሱ ማውራት በጣም ነው የሚሰቀጥጠኝ። በቃ እኔ የአኗኗሪ እንደዚህ ነው፣ በቃ አብሬ ነው የኖርኩት ስለዚህ ማንም ቢሆን ማለት ነው አሁን እንደዚህ ኦርቶዶክስ ወይ ሙስሊም እንደዚህ እያለን ሳይሆን የራሴ እንደዚህ ጉዳት ሲደርስበት የኔ መጽሐፍ ማስመረቅ በጣም ስሜት አልባ ነው። ስለዚህ እነዚህ ቤተሰቦቼ ጥቁር ለብሰው ማቅ ትልተ ለብሶ ሐዘን ላይ ሆኖ ችግር ላይ ሆኖ ጉዳት ላይ ሆኖ ይሄ የማይሰማኝ እኔ ምን ሞኝ ነው። ቤተሰቡ ማለት ቤተሰብ ነኝ እንዴት ነው ይሄ ነገር እኔን አፌክት የማያደርገኝ እንደውም ምንድነው እዚህ ደረጃ ላይ መድረሳችን ይሄንንም ጠቅሻዋለሁ ለምሳሌ መድረክ ላይ እዚህ ደረጃ መድረሳችን አበሳጭ ነው የትኛው ማለት ነው ለምሳሌ እኔ የኦርቶዶክስ እምነት ተከታይ ወገኖች እንደዚህ ሆነው የኔ መጽሐፍ ምን ተብሎ ነው የሚመረቀው የመረቃ የደስታ ፕሮግራም እና እኛ እንግዲህ ሁሉም በመላው ኢትዮጵያ ኖችስ ደብረ ብርሃን ብቻ ሳይሆን ሁሉም ቦታ ላይ ጎረቤትሽ የሆነ ችግር ሲደርስ፣ ለምሳሌ ሀዘን ሲደርስ፣ ሞት ሲኖር ምንድነው የሚደረገው? ሬዲዮ እንኳን አይከፈት። ያለቅሶ ቤት መክፈት ሲጀምር ነው ሬዲዮን መክፈት ሲጀምር። ከወር በኋላ ይከፍት ከሆነ በቃ ከወር በኋላ ነው ሬድዮ ራሱ የምትከፍች ማለት ነው። ሀዘንን ተጋርተሽ ሁሉ ነገር አብረሽ ኖረሽ ነው። በቃ ይሄ ኑሮ እኔ እጅግ በጣም የምወደው በጣም በውስጤ የኖረና አሁንም ያለ ነው። ስለዚህ የኦርቶዶክስ እምነት ተከታይ ወገኖቼ እንደዛ አይነት ነገር ሲደርስባቸው በቃ እኔ አብሬ ማዘኔ እንደ እንትን ሲቆጠር በጣም በቃ ያለንበት ነገር በጣም ያሳሰብኝ ማለት መቆጠርም አልነበረበትም። ምክንያቱም በቃ ሁሉም ቦታ ላይ እንደዚህ በተለይ ተሳስረን የኖርን ወገኖች በዚህ ምን ያህል ብንራራቅ ነው? ምን ያህል በመሀላችን ያሉ ልዩነት ቢሰፋ ነው? እኔ ከጓደኞቼ እንዴት እነጠላለሁ ስል ይሄ ሁላ ማለት ምስጋና ከየት ነው የመጣው? ለምን ለምን ለምንስ ነው እንደዚህ የተገባው ብዬ በጣም ራሴ እንድጠይቅ አርጎኛል። መሆን አልነበረበትም። እሱ በጣም ነው። ማመሰግናል ማመሰግናለሁ፣ በጣም በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ መሰናዶ ስንሻገር የአእምሮ ዳኛቸው መኖሪያዋን ቴክሳስ ግዛት ውስጥ ያደረገች ትውልደ ኢትዮጵያዊት ወጣት ናት። ትልቅ ስም ከሚሰጣቸው የውበት መጠበቂያ ተቋማት በአንዱ ስትሰራ መቆየቷን የምትናገረው ወጣቷ በአሁኑ ሰዓት ተፈጥሯዊ ንጥረ ነገሮችን በግብአትነት የሚጠቀም የውበት መጠበቂያ ተቋም መስረታለች ስሙንም ኢትዮጵያ ውስጥ በባህላዊ ውበት አጠባበቅ ረገድ ከሚጠቀሱት መካከል ከሆኑት የአፋር ሕዝቦች ጋር አቆራኝታ አፋር ሌግጀሪ ሄርኬር ብለዋለች። ከአምሮትና ከስራ አጋሯ ወንድሟ ሚካኤል ዳኛቸው ጋር አጭር ቆይታ አድርገናል። ስሜ የአምሮት ዳኛቸው በቀለ ይባላል። የድርጅታችን ስም አፋር ሌግጀሪ ሄርኬር ነው። የካምፓኒው ስም የአእምሮቴን ሆነ ነው ያው በራሴ ስሚያረኩት ከጀመርን አመት ከስድስት ወር ምርቶቹን ነው የምታመርቱት? ጠቀሜታውስ? ስለ እነማን ነው የምናመርተው? አስር አይነት ፕሮዳክት ነው ለጊዜው ሰባቱን የያዝ ነው በእጃችን። ለሁሉም አይነት ጸጉር አይነት ይሆናል። ከርሊም ስትሬትም ሁሉ ለሁሉም አይነት ናቹራል ጸጉር ይሆናል። ኢንግሪዲየንቶቹ በብዛት ከሱፍ አበባ ወይም ሰንፍላወር ሲድ፣ አቮካዶ፣ አሎቬራ ና ሀብስ ከስ ነው የምንጠቀመው። ለሁሉም አይነት ይሆናል። መነሻው እንዴት ተጠነሰሰ? ከዚህ በፊት እሰራ ነበረ ለሎሪያል ካምፓኒ ሰራ ነበረ፣ እና የእነሱ ካታሎግ ምናምን ነበረ የፕሮዳክቶች እንዴት እንደሚሰሩ ለናሽራል ሄር እንዴት እንደሚሆን ምናምን፣ እና ከዛ ነው ማለት ሀሳቡ ይመጣልኝ የራሴን ነገር እንዲማድረግ እችላለሁ የሚለው ይመጣልኝ። የዛኔ ነው ግን ያው በኮቪድ ላይ ቁጭ ስንል ቤታችን ለምን ይሄንን አላረግም ነው አሁን እረፍት ስላለ ብዬ በኮቪዱ ነው የጀመረው። እንግዲህ እንደማይሽ ገና በጣም ወጣት ልጅ ነች። አንድ ድርጅት አቋቁመሻል፣ አንድ አመት ሆኖታል እስካሁን ድረስ ምን አይነት ፈተናዎች ገጠሙሽ? እንዴት አድርገሽስ እየተወጣሻቸው ነው? አዎ ማለት ብዙ ፈተናዎች አሉ። አንዳንዴ ሰው ላይ ከአይረዳህም ወይ ደሞ ሰፖርት አያረጉህም ብዙ ጊዜ ያው በቅርብህ ያሉ ሰዎች መጠብቃቸው ሰዎች ይረዱኛል ብለህ ያው አይረዱህም። ያ ያን ተምሬያለሁ። ሁለተኛ ነገር ደግሞ ያው ብቻዬን ስለሆንኩ እኔው አስተዋውቂው እኔው አምጥቸው እኔ ወርደር አድርጌው ብዙ ነገር ከባዶች ነው ግን ያው ወንድሜ በጣም ይረዳኛል። በማርኬቲንግ በማስተዋወቅ ፎቶ በመነሳት በመሸጥ ምናምን አሪፍ ነው ያግዘኛል። ምንድነው አፋር የሚል ስም የሰጠሽው ለምርቱ? አፋር የሚል ስም የሰጠሁት በብዛት አፋር ቦታ ስንሄድ የምናያቸው ጸጉሮች ከናሻል ነው የሚጠቀሙት እንትናቸውን ቅቤ እንደዚህ ቅጠል ወይንም ይሄ አፈር ምናምን ቀይ አፈር የሚጠቀሙት ነገር አለ። ከናቹራል እንትን እና በጣም ወዝ ያለው ኢቨን በረሃማ ቦታ ቢሆን ጸጉሯቸው አሪፍ ይዘት አለው እና ያንን ሪዘምብል ለማድረግ እና ደግሞ ያው የኢትዮጵያ ሉሲ ምናምን ከአፋር ስለሆነ የተገኘችው ከኛ የሆነ የሆነ አውተንቲክ የሆነ ነገር ስለ ሀገር እንዲኖረው ስለፈለግኩኝ ነው አፋር ያልኩት። ይሄን ድርጅት ምን ደረጃ ላይ ማድረስ ነው የምትፈልጊ? የመጪ ዘመን ህልምሽ ፍላጎትሽ ምንድን ነው? ህልሜ ምንድን ነው? በሁሉም አይነት ስቶሮች እንዲገባ ነው። በኦንላይን ብቻ እና ራሴ ብቻ ሳይሆን በሌላ ትልቅ ስቶሮችምና ዓለም አቀፍ ላይ እንዲሸጥ ነው። ልክ እንደ ዋልማርት እንደ ታርጌት ያሉ ቦታዎች ላይ እንዲገባ ነው። ስሜ ሚካኤል በቀለ ይባላል እና የዚህ ድርጅት ኃላፊነቴ የማርኬቲንግ እና ማኔጅመንት ሀና አንድ ላይ ማድረገው ከእህቴ ጋር አግዛታለሁ። ስነሱ ላይ እንግዲህ ሁለታችሁም እህትም አንተም ገና ወጣቶች ናቸው፣ ድርጅት እናቋቁም ብላችሁ ስታስቡ መጀመሪያ ላይ ፍርሃት አላደረባችሁም ወይ ለመጀመር ያነሳሳቸው ዋነኛ ምክንያት ምኑ ነበረ ያው መጀመሪያ ለመጀመሪያ ያሰብነው ያው በራሳችን ጸጉር እና ጸጉር ጸጉራችሁ ላይ ምንድነው የምታደረጉት ና ምን በሚለ ጥያቄዎች ጀመረ ከዛ ቀስ በቀስ እያሰብን አይ ይህንን እንዴት ነው ለሌላ ሰዎች የምናቀርበው በሚል ራሳችን ገብተን የምንጠቀመውን ነገሮች ቀላቀልን ና ይህን ፕሮዳክት ፕሮዲስ አድርገናል ለነሱ ያው ለእነሱ ዩዝ እና በጣም ደግሞ ዳሜጅ የሚያደርጉ ነገሮች ሰው ጸጉር ላይ ይተናል። ያው በጣም ብዙ ፕሮዳክቶች ቴስት ያልተደረጉ ወይ በስነ ስርዓት ያልተሰሩ የሰውን አናት ና ምን ሲያበላሹ ወይ ካንሰር እና ኤክስፖዝ ያደርጋሉ እና እሱን እሱን ከበር ላለማድረግ ላይክ እና የራሳችንን በጣም አሪፍ የሆነ ለሰው የሆነውን ለማጠቃለ በቤተሰቡ አንድ ተቋም ማቋቋምና ና ያንን ደግሞ ትርፋማ ለማድረግ መሞከር ምን አይነት ፈታኝ ነገሮች አሉት ከእህት ጋር እንደመስራት? እንግዲህ አለቅነቷና እህትነቷ እንዴት አድርገን አቻችላ የምሰራው ያው ለእኔ እህቴ ማለት ልክ እንደ ሮል ሞዴሌ ስለሆነች፣ ወደ እህቴም እያየኝ ስለሆነ ያደጉት በጣም ቀላል ነው ለእኔ ልክ እንደ ሜንቶር አድርጋ ስለምትይዘኝ፣ የምሳሳተውን ነገር ስለምታረመኝ ለእኔ በጣም በጣም ጥሩ የስራ መጀመሪያ መንገድ ሆኖብኛል። ይህንን የሚከታተሉ ወጣቶች አሉ እና ምን አይነት ሀሳብ ትሰጣቸዋል? ልክ እንደኔ ወጣቶችን የምነግራቸው ብዙ ነገሮች ከብር የሚደረጉልን በፋሚላችን ስለሆነ እሱን አፖርቹኒቲ ወስደን ራሳችን ላይ ለመስራትና ለመማር ጊዜ መውሰድ አለብን። እና እነዚህ እንደዚህ ትምህርት ቤት ብቻ ሳይሆን ሪላይፍ ሲዌሽን ላይም እንደዚህም የራስን ፕሮዳክትን ማውጥተህ ሌላም ሌላ ነገሮች አድርገን የምትማረው ነገር ስለሆነ ትምህርት መጽሐፍ ላይ ብቻ ሳይሆን አለማዊ ነገር ላይ እንደሚውድ ማሳወቅ እፈልጋለሁ። በጣም አመሰግናለሁ። መልካም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 ታሪኮችን የምናሳየው በምልአት ነው። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አሁን ወደ ደቡብ አፍሪካ እናቀናለን። በደቡብ አፍሪካ የወጣ አንድ ሪፖርት እንዳመለከተው ከኮቪድ-19 ወረርሽኝ ወዲህ የልጆች መሠረታዊ የንባብ ክህሎት እጅግ ቀንሷል። መንግሥት ችግሩን ለመቅረፍ እንደሚጠር ቢገልጽም በሀገሪቱ ውስጥ ከሰላሳ በመቶ በላይ የሚሆኑት የሁለተኛ ክፍል ህጻናት ፊደላትን ማንበብ እንደማይችሉ ሪፖርት ይፋ አድርገዋል። የቪኦኤ ዘጋቢዎች ያጠናቀሩትን እንግዶ ወልዴ እንደሚከተል ያሰማናል። 2030 የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው አራተኛ ክፍል ደርሰው መሰረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር ከሰባት ዓመት በፊት ከነበረው ሰባ ስምንት በመቶ ወደ 82 በመቶ አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት 25 በመቶውን ለንባብ በመዋል ላይ ናቸው። ዋሂዳ ቶልበርት ባታ ግሎሎ አካደሚ የተሰኘው ትምህርት ቤት ርዕሰ መምህር ናቸው። ከመንግስት ከግል እንዲሁም ከሞዴል ሲ ትምህርት ቤቶች የመጡ ተማሪዎችን ተቀብለናል። ሁሉም አንድ የሚያደርጋቸው ነገር ቢኖር ማንበብ አለመቻላቸው ነው። አንድ ቀላል ቃል እንኳን ማንበብ አይችሉም ነበር። ስለዚህ ወደ ኋላ ተመልሰን ሁለተኛ ስድስተኛ አንዳንዴም ስምንተኛ ክፍሎችን ቃላትን ማንበብ ማስተማር ነበረብን። ይህ ውስብስብ ጉዳይ ነበር። ምክንያቱም ስምንተኛ ክፍል የደረሱት ሃሪ ፖተር የተሰኘውን መጽሐፍ ካለ ችግር ማንበብ መቻል ነበረባቸው። የጀማሪ ተማሪዎች የትምህርት ኃላፊ የሆኑት ነሊ ሎንግ የወላጆች እገዛ እጅግ አስፈላጊ እንደሆነ ይናገራሉ። ወላጆቹ ልጆቻቸውን ለመርዳት እንዲችሉ አንዳንድ ዘዴዎችን ማወቅ ከፈለጉ ወደ ትምህርት ቤቱ መጥተው ከአስተማሪዎቹ ጋር ቀጠሮ መያዝ ይችላሉ። ይህን ድጋፍ ነው ከትምህርት ቤቱ የሚያገኙት። ኒክስ ፖል በስተለንባሽ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር እና የጥናት ሪፖርቱ አዘጋጅ ናቸው። የደቡብ አፍሪካው መንግስት እቅድና ፕላን እንደሚያስፈልገው ይናገራሉ። በአሁኑ ወቅት ንባብን በተመለከተ አገራዊ የሆነ እቅድ የለም፣ በጀትም የለም። እቅድም ሆነ በጀት ከሌለ ምንም አይነት ለውጥ ማየት አትችልም። በደቡብ አፍሪካ ያለው ትልቁ ችግር የንባብ ችግሩን ለመፍታት የፖለቲካ ቁርጠኝነቱ የለም። በአገሪቱ የትምህርት ሚኒስቴር የሚገኙ ባለስልጣናት ችግሩን አምነው የትምህርት ቤቶች ተሳትፎና ከክፍል ክፍል የመዘዋወር ሁኔታው ባለፉት 20 ዓመታት እንደተሻሻለ ይናገራሉ። የመሰረታዊ ትምህርት ክፍል ኃላፊ ስቲፈን ቴይለር ችግሩ በደቡብ አፍሪካ ብቻ የተወሰነ አይደለም ይላሉ። So we participate in something called the Southern and East African Consortium for Monitoring Education. የደቡባዊና ምስራቅ አፍሪካ የትምህርት ጥራት ቁጥጥር የተሰኘው ስብስብ ውስጥ ተሳታፊ ነን። በቀጠናው የሚገኙ አስራ አራት ሀገሮች ውስጥ የስድስተኛ ክፍል ተማሪዎች ላይ በማተኮር በንባብ ና ሂሳብ ዘርፍ የተደረገ ዓለም አቀፋዊ ጥናት ነው። የንባብ ችሎታ መዳከም በደቡብ አፍሪካ ብቻ የሚታይ ችግር አይደለም። እንደውም በቀጠናው ከአማካዩ በትንሹ ከፍ ያለንን የትምህርት ሚኒስቴር ባለስልጣናቱ እንደሚሉት በርከት ያሉ ተማሪዎች ከሁለተኛ ደረጃ ትምህርት ቤቶች በመመረቅ ላይ በመሆናቸው የሀገሪቱ የትምህርት ሁኔታ የብዛት መሻሻል በማሳየት ላይ ነው። እንግዲህ ወልዴ እናመሰግናለን። ወደ ዩናይትድ ስቴትስ ተመልሰናል። ደቡባዊዋ የዩናይትድ ስቴትስ ክፍለ ሀገር ቴኔሲ በአሜሪካ ሀገረሰብ ሙዚቃ ማዕከልነት ትታወቃለች። በርካታዎቹ እጅግ ዝነኛ የሆኑት የሀገሪቱ የሀገረሰብ ሙዚቃ ወይም ካንትሪ ሚውዚክ ከዋክብት የፈለቁት በዓለም አቀፍ ደረጃ በሚታወቀው የቴኔሲው ግራንድ ኦሌ ኦፕሬ የተባለው የሙዚቃ ትርኢት መድረክ ነው። ባንጆ የአብዛኞቹ የአሜሪካ ሀገረሰብ ሙዚቃ ቅንብር አካል ነው። የቪዋ ሊሺያ ባክሌክስ ያሰናዳችሁን ቆንጅታዬ በመቀጠል ታሰማናለች። ክርስቲያን ስታንፌልድ ጆርጅ ባንጆስ ዳት ካም የሚባል የባንጆ ስራ ኩባንያ የምርት ክፍል ስራ አስኪያጅ ናቸው። ባንጆን መጀመሪያ ወደ አሜሪካ ያመጡት በባርነት ተይዘው የመጡ አፍሪካውያን ናቸው ብለዋል። ባንጆ ልዩ በሆነ መንገድ አሜሪካዊ የሆነ የሙዚቃ መሣሪያ ነው። ለመጀመሪያ ጊዜም ወደ ዩናይትድ ስቴትስ የገባው በባርነት ወደ ካሪቢያን አገሮችና ወደ ዩናይትድ ስቴትስ በገቡ አፍሪቃውያን አማካኝነት ነው። እነርሱም ባንጆአቸውን የሚሠሩት ከቅል ነበር። ከዚያ በኋላ ደግሞ በ1830ዎቹ የአፍሪካውያን አሜሪካውያኑን የባንጆ አሰራር በደቡባዊ ዩናይት ስቴትስ ሲኖሩ የነበሩ ነጮች ቀየር አድርገው መስራት ጀመሩ። ዘመናዊውን ባንጆ መስራት የጀመሩት በቨርጂኒያ ክፍለ ግዛት ነዋሪ የነበሩ ነጮች ናቸው። የሙዚቃ መሳሪያው የሁሉም የአሜሪካውያን ባህል አካል እንደሆነ ክርስቲያን ያስረዳሉ። ስለዚህ ባንጆ ጥቁሮችም ነጮቹም አሜሪካውያን አንድ ላይ ሆነው የሰሩት የአሜሪካ የሙዚቃ መሣሪያ ነው። ታሚ ጆርጅ የጆርጅ ባንጆስ ዳትካም ዋናው የባንጆ ቀረጻ አዋቂ ናቸው። ክርስቲያን ከሳቸው ተዋውቀው የመጀመሪያ ባንጆአቸውን ከሳቸው እንደገዙ ያስታውሳሉ። ታሚ በጣም ደግ ሆነልኝና እዚህ እየመጣ ሥራ ብሎ ጋበዘኝ። እየሄድኩ ለሁለት ሰዓታት ያህል መሥራት ጀመርኩ። ከዚያም በሦስት ወር ጊዜ ውስጥ የራሴን ባንጆ ሠራው። እንግዲህ ይሄ ክብ የሆነ ክፍል አለው፣ ከዚያ ደግሞ ቀጥ ብሎ የሚወጣው አለ። ሁለቱ ለየብቻ ነው የሚሠሩት። በጠፍጣፋ እንጨት እንጀምራለን። እንደዚያ ያለ ሳጥን ውስጥ እንከተውና እንፋሎት እናስምተዋለን። ያም በጣም ያለሰልሰዋል። ከዚያ በኋላም ቅርጹን አስይዘዋለሁ። በፍጹም አይሰበርም። ታሚ ጆርጅ በበኩላቸው ሥራውን እንዴት እንደጀመሩ እንዲህ ሲሉ ነው የሚያስታውሱት ገና በታዳጊነት ዕድሜ ጀምሮ የራሴ ባንጆ እንዲኖረኝ ይፈልግ ነበር። ሰፈር ውስጥ የጎረቤቶቻችንን ሳር እያጨድኩ ገንዘብ አጠራቀምኩና የመጀመሪያውን ባንጆዬን ገዛሁ። ከዚያም ወይ እስቲ ላሻሽለው ብዬ አሰብኩ። እሱን ትንሽ አሻሽ እየሰራ ከዚያ የሚቀጥለውንም ሳሻሽል ይኸው አሁን እስካለሁበት ደረስኩ። አንድ ባንጆ ሸጬ የማገኘውን ገንዘብ ለሌላ ነገር አላውለውም ባንጆ ለመሥራት የሚያስፈልገኝን ዕቃ ለመግዛት እጠቀምበታለሁ። ቀጥዬ የምሠራው ከፊተኛው የተሻለ ድምፅ ሊያወጣ ይችላል። ሁሌም እንደምናገረው ጥራት ያለው ዕቃ ገዝተህ ከተጠቀምክ ጥሩ ባንጆ ትሠራለህ። ክርስቲያን ስታንፊልድም አንዱ ትልቁ ደስታቸው ደንበኞቻቸውን ማስደሰት እንደሆነ ይናገራሉ። ባንጆ መስራት ያስደስተኛል። የእንጨት ሥራ እወዳለሁ። ከዚያም በተጨማሪ ከሚመጡት ደንበኞቻችን ጋር ስነጋግር እና አብሬያቸው ስሰራ ደስታ ይሰማኛል። ራዕያቸውን እና ምኞታቸውን ይዘው ወደ እኛ የሚመጡት ሰዎች በተጨባጭ ስራ ላይ አውለውት ማየት ያረካኛል ብለዋል ክሪስቲያን ስታንፊልድ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉና አመሰግናለን። እናመሰግናለን ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል የነገ ሰው ይበለን መልካም ምሽት ይሁንላችሁ